የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ሐሙስ ምሽት ጥር ስምንት 2011 ዓ ም ምሽት ዝግጅቶችን ይዤ አበሬያችሁ የማመሻው ጽዮን ግርማ ነኝ። ከኢትዮጵያ የተገኙ ዘገባዎችን ወደ እናንተ የምናደርስበት የጋቢና ቪኦኤ ፕሮግራማችን ምሽት ነው።

ባለፈው ጥር ወር በአሶሳ ዩኒቨርሲቲ በተፈጠረ ግጭት ህይወቱ ያለፈ ወጣትና ህይወታቸው ያለፉ ወጣቶችን በተመለከተ ለቤተሰቦቻቸው የበጎ ተግባር የሚያከናውኑ ወጣቶችን ዘገባ ከደሴ ይዘናል። ተከታተሉን። በአምቦ ዩኒቨርሲቲ የተደረገ የተቃውሞ ሰልፍን የተመለከተ ዘገባም አለን። ወደ ሱዳንም የሚወስድ ዘገባ ይኖረናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን። ከዳሱ ካድማስ ተሻገሩ። ዜና አጠር ላሉ ከዓለም አቀፍ የተሰበሰቡ ዜናዎችን በድጋሚ ይዤ ተመልሼ መጥቻለሁ። የምዕራብ ኢትዮጵያ ኮማንድ ፖስት ወይም እዝ በምዕራብ ኢትዮጵያ ታጥቀው አካባቢውን ሰላም ሲያውኩ ነበሩ ያላቸውን ስምንት መቶ ሰላሳ አምስት የኦነግ አባላትን በቁጥጥር ስር አውያለሁ ማለቱን የሀገር ውስጥ መገናኛ ብዙሀን ዘግበዋል። ትላንት ኮማንድ ፖስቱ ያወጣውን መግለጫ ጠቅሰው ዘገባቸውን ያቀረቡት የሀገር ውስጥ መገናኛ ብዙሃን እንዳካተቱት በተስተጓግሎ የነበሩ የመንግስትና የግል ተቋማትም በአብዛኛው ስራ መጀመራቸውንና የተለያዩ ማህበራዊና የንግድ እንቅስቃሴዎችም ወደ መደበኛ ተግባራቸው መግባታቸውን ገልጿል። አያይዞም ኮማንድ ፖስቱ በዚሁ መግለጫ የህዝቡ ተሳትፎ ከእለት ተዕለት ተጠናክሮ ቀጥሏል ይላል። እዙ ጸረ ሰላም ሀይሎች ያላቸውን በማጋለጥ ለመንግስት አካላትና ለኮማንድ ፖስቱ እየጠቆሙና የተዘረፉ ንብረቶች እንዲመለሱ እገዛ እያደረጉ ይገኛሉ ማለቱንም በዘገባው ተካቷል። የዩናይትድ ስቴትስ የህግ መምሪያ ምክር ቤት አፈ ጉባኤ ናንሲ ፔሎሲ በከፊል የተዘጉት የመንግስት መስሪያ ቤቶች በያዝነው ሳምንት ካልተከፈቱ በስተቀር ፕሬዚዳንት ዶናልድ ትራምፕ ስለ ሀገሪቱ ሁኔታ የሚያደርጉት አመታዊ ንግግር መዘግየት አለበት ወይም ደግሞ በጽሁፍ ያሰሙት የሚል ሀሳብ አቅርበዋል። ፔሎሲ ይህንን ሀሳብ ያቀረቡት እንደ አውሮፓውያን አቆጣጠር ጥር 29 እንዲደረግ የታቀደው ፕሬዚዳንት ትራምፕ በሀገሪቱ ምክር ቤት ቀርበው የሚያደርጉት አመታዊ ንግግር የጸጥታ ጥበቃ ዝግጅት ስለሚያስፈልገው እንደሆነ አስገንዝበዋል። ፔሎሲ ለትራምፕ በላኩት ደብዳቤ ፕሬዚዳንቱንና ቤተሰቦቻቸውን የሚጠብቁት የሀገሪቱ ሚስጥራዊ አገልግሎት ሰራተኞች እንዲሁም የሀገር ውስጥ ደህንነት ጥበቃ ሚኒስቴር ከፊል የመንግስት መስሪያ ቤቶች ከተዘጉበት ጊዜ አንስቶ ክፍያ አላገኙም ሲሉ አሳስበዋል። ፕሬዚዳንቱን የሚጠብቁት የጸጥታ ሰራተኞች እንደ አውሮፓውያን አቆጣጠር ከታህሳስ 22 ቀን አንስቶ ካለ ክፍያ እየሰሩ እንደሚገኙ ታውቋል። የሀገር ውስጥ ደህንነት ጥበቃ ሚኒስቴር ክሪስታንጀን ኒልሰን ግን አገልግሎቶቹ የአመታዊ ንግግሩን ሂደት ለመጠየቅና ለመደገፍ ሙሉ ለሙሉ ዝግጁ ናቸው ብለዋል። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ትላንት ለፓርላማ ባቀረቡት ንግግር የድምጽ ትምምን ፈተናን አልፈዋል። የድምፅ ትምምን የቀረበባቸው ብሪታንያ ከአውሮፓ ህብረት የምትወጣበትን እቅድ ለምክር ቤቱ አቅርበው በከፍተኛ ድምጽ በተሸነፉ ማግስት ነበር። የትምምን ፈተናውን ማለፋቸውን እቅዳቸው በምክር ቤቱ እንዲያልፍ መልሰው ለመጣር ያስችላቸዋል። የሚያቀርቡት ሌላ እቅድ ምን እንደሆነ ግን ግልጽ አይደለም። መይ በስልጣናቸው እንዲቀጥሉ 325 በ306 ድምጽ ከተወሰነ በኋላ ስለ ብሪታንያ ከአውሮፓ ህብረት አወጣጥ ጉዳይ ለመነጋገር ትላንት ማታ የፓርቲ መሪዎችን ሰብስበዋል። የጠቅላይ ሚኒስትሯ ረዳቶች በገለጹት መሰረት መይ ጊዜ ወስደው የአውሮፓ ህብረት መሪዎች አዲስ ድርድር እንዲያካሄዱ ለማግባባት ጥረት ያደርጋሉ ተብሏል። ማንቢጅ በተባለች የሰሜን ኮሪያ ከተማ በሚገኝ ምክር ቤት ውስጥ አንድ አጥፍቶ ጠፊ ራሱን በማፈንዳቱ አራት አሜሪካውያን ተገድለዋል። አሜሪካውያኑ ሙሉ በሙሉ ከሶሪያ ሲወጡ ምን ሊሆን እንደሚችል ጥያቄ አስነስቷል። እስላማዊ መንግስት ነኝ የሚለው አሸባሪ ቡድን ታዲያ ትላንት ለተፈጸመው ጥቃት በፍጥነት ኃላፊነቱን ወስዷል። አጥፍቶ ጠፊው ከሶሪያውያን ተዋጊዎች አንዱ ነው ካለ በኋላ የዩናይትድ ስቴትስና የጥምረት ኃይሎች የጥበቃ ክፍልን ኢላማ እንዳደረገ ገልጿል። በከተማይቱ የሚገኙ ሐኪሞች ሁለት አሜሪካውያን ወታደሮች ወዲያውኑ መገደላቸውን ተናግረዋል። የቆሰሉት ግን በፍጥነት ወደ ጎረቤት ሀገር ኢራቅ ለሕክምና እንደተወሰዱ በዩናይትድ ስቴትስ የሚደገፈው የሶሪያ ዴሞክራሲያዊ ኃይሎች ኃላፊዎች ጠቁመዋል። የአሜሪካ ወታደራዊ ኃይል ባወጣው መግለጫ አንድ ሲቪል ሰራተኛና በመከላከያው ክፍል በኮንትራት የሚሰራ ሰው በፍንዳታው እንደተገደሉ ትላንት ባወጣው መግለጫ ጠቅሷል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ስንሻገር Gabina VOA. Let's cross boundaries together. የሱዳን መንግስት በሰላማዊ ሰልፈኞች ላይ እያካሄደ ያለውን ከመጠን ያለፈ የኃይል እርምጃ እንዲያቆም የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽለት ጠየቁ። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ፣ ሰለሞን አባተ ይዞታል። ሱዳን ውስጥ ከተከሰተው የነዳጅ እጥረትና የዳቦ ዋጋ ድንገት መናር ጋር ተያይዞ የተቀሰቀሰው የሕዝብ ቁጣና ሰልፍ ወደ አንድ ወር እየሆነው ነው። ይህ ቁጣ ወደ ፖለቲካ እንቅስቃሴነት አድጎ ተቃዋሚዎቹ አሁን እያነሱ ያሉት ጥያቄ ሀገሪቱን ላለፉት 30 ዓመታት የገዙት ፕሬዝደንት ኦማር ሐሰን አልበሽር ስልጣን እንዲለቁና እጅግ ነቅዟል የሚሉት መንግስታቸው እንዲቀየር ነው። በሌላ በኩል ግን መንግስቱ እየሰጠ ያለው ምላሽ ሁኔታዎቹን ከማባባስ አልፎ የፈየደው ቁም ነገር የለም ሲሉ የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቃል አቀባይ ራቪና ሻምዳሳኒ የድርጅቱን ቅሬታ አመልክተዋል። የጸጥታ ኃይሎቹ በሰላማዊ ሰልፈኞቹ ላይ አስለቃሽ ጋዝና ጥይትም በቀጥታ እየተኮሱ መሆናቸውን ብዛት ያላቸው እማኞች መናገራቸው ተዘግቧል። ጥይት ሰልፈኞች ላይ መተኮስን ጨምሮ ማንኛውም ከመጠን ያለፈ ኃይልን የመጠቀም አቤቱታ ምርመራ እንደሚካሄድበት ለማረጋገጥ መንግስቱን እየጠየቅነን፣ ተቃዋሚዎችን ለማፈን ከመሞከር ይልቅ ወደ ንግግር እንዲገባም እናሳስባለን። በተቃውሞዎቹ ወቅት 24 ሰው መገደሉን የሱዳን መንግሥት አረጋግጧል። የመንግሥታቱ ድርጅት ግን ቁጥሩ በእጥፍ ያሻቀበ ስለመሆኑ ከሚታመኑ ምንጮች የያዝኩት መረጃ አለኝ እያለ ነው። እስካለፈው ታህሳስ 28 በነበሩት ቀናት ውስጥ ጋዜጠኞችን፣ የተቃውሞ መሪዎችንና የሲቪል ማኅበረሰብ አባላትን ጨምሮ ቢያንስ 816 ሰው መታሰሩን የሱዳን ባለሥልጣናት ተናግረዋል። መንግስቱ እየወሰዳቸው ያሉት እነዚህ እርምጃዎች ሕዝቡን ከሰላማዊ ሰልፎቹ እንዳላስቀሩት የጠቆሙት ሻም ደሳኒ ይልቅ ቁጥራቸው በበዛ የሱዳን ከተሞች ተቃውሞው እየተዛመተ መሆኑን አመልክተዋል። እንቅስቃሴዎቹ እየተደራጁና እየተመሩ ያሉት በሐኪሞች፣ በሕግ ባለሙያዎች፣ በጋዜጠኞች ማኅበራት መሆኑንና እስካሁንም ከመንግስቱ በኩል ወደ ውይይት የመግባት አዝማሚያ እንደማይታይ ጠቁመዋል። ይልቅ እያየን ያለነው የጸጥታ ኃይሎች ጸረ መንግስት ሰልፎችን በመበተል ላይ ሲሰማሩ፣ በሌላ በኩል ደግሞ ፕሬዚዳንቱ በደጋፊዎቻቸው ሰልፎች ላይ እየተሳተፉ መሆናቸውን ነው። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌ ከሱዳን ባለስልጣናት ጋር እየተገናኙ መሆናቸውንና ዓለም አቀፍ ግዴታዎቻቸውን በሚያስከብር ሁኔታ እንዲንቀሳቀሱ የሚያግዝ የሰብአዊ መብቶች ቡድን ለመላክ መጠየቃቸውን ሻም ዳሳኔ አመልክተው መልስ እየጠበቁ መሆናቸውን ገልጸዋል። ሰለሞንን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የአምቦ መሰናዶ ትምህርት ቤት ተማሪዎች ትላንት ባካሄዱት ሰልፍ በኦሮሞ ስም የሚንቀሳቀሱ ፓርቲዎች እርቅ እንዲያካሄዱ ጥሪ አቅርበዋል። ለተለያዩ ፓርቲዎች ተወካይ መልእክት ለማስተላለፍ ቢያቅዱም ተወካዮች ባለመገኘታቸው መሪ ቃል ተማሪዎቹ ቅር መሰኘታቸውን ገልጸዋል። በተመሳሳይ ዜናም የአምቦ ዩኒቨርሲቲ ዋናው ግቢ ተማሪዎች ሰልፍ ለማካሄድ ሲወጡ ፖሊስ አስለቃሽ ጭስ በመጠቀም ሰልፉ እንዳይካሄድ አድርገዋል ሲሉ ተናግረዋል። የዩኒቨርስቲው አስተዳደር በበኩሉ በግቢውም ሆነ ከግቢው ውጭ እንዲካሄድ የተጠየቀ ሰልፍ የለም ብሏል። የመማር ማስተማር ሂደቱ በሰላም መቀጠሉንም አስታውቋል። አድማጮች፣ ይህንን ዜና ትላንትና ያጠናቀረውን አኮር መልካ ነው፣ አልደረሰልንም ነበር። ለዛሬ በቃል በገባ ነው መሰረት የአምቦ መሰናዶ ተማሪዎች በኦሮሞ ሕዝብ ስም የተደራጁ ፓርቲዎች እርቅ አውርደው ተግባብተው እንዲሰሩ የሚጠይቅ ሰላማዊ ሰልፍ ማካሄዳቸውን አስታወቁ። ተማሪዎቹ ዛሬ ጠዋት ከሶስት ሰዓት ጀምሮ እስከ አምስት ሰዓት ባካሄዱት ሰላማዊ ሰልፍ የተለያዩ መፈክሮችንም ማሰማታቸውን ተናግረዋል። ተማሪ ቶለሳ ዲባባ ዛሬ የተካሄደውን ሰልፍ አላማ እንዲነግሮኛል የእኛ አላማ እርቅ እንዲፈጠር ነው። እኛ ኦዲፒንም ሆነ ኦነግን ወይም አፍዴንን ለመደገፍ ወይም ለመቃወም አልወጣንም። ግድያና መፈናቀል ይቁም ለማለት ነው ሰላማዊ ሰልፍ ያደረግ ነው። ሰልፉ ያልተፈቀደ ቢሆንም የጸጥታ አካላት ሰላማቸውን በማስጠበቅ ማጠናቀቂያ ድረስ ከእነሱ ጋር መቆየታቸውን የተናገረው ሌላው የአስራ ሁለተኛ ክፍል ተማሪ መልእክታቸውን ሊያደርሷቸው የፈለጉት ፓርቲዎች ተወካይ በስቴዲየም ባለመገኘታቸው ቅር እንደተሰኘ ተናግረዋል። የተማሪዎቹን ሰልፍ በማስተባበር ላይ የነበሩ መምህር ከበደ ተማሪዎቹ መልእክታቸውን አስተላልፈው እንዲመለሱ መደረጉን ተናግረዋል። የዛሬው ሰልፍ ትልቁ ዓላማ ማንኛውንም ፓርቲ ለመደገፍ ያደረግነው ነው አይደለም። አዴፓም ይሁን ኦነግ የእኛ ነው፣ የኦሮሞ ነው። ተግባብተው አገርን እንዲያቀኑ ለመጠየቅ ነው። ሰልፍ የወጣ ነው። ሰልፉ ያልተፈቀደ ቢሆንም የጸጥታ አካላት ሰላማቸውን በማስጠበቅ ማጠናቀቂያ ድረስ ከእነሱ ጋር መቆየታቸውን የተናገረው ሌላው የአስራ ሁለተኛ ክፍል ተማሪ መልእክታቸውን ሊያደርሷቸው የፈለጉት ፓርቲዎች ተወካይ በስቴዲየም ባለመገኘታቸው ቅር እንደተሰኘ ተናግረዋል። የተማሪዎቹን ሰልፍ በማስተባበር ላይ የነበሩ መምህር ከበደ ተማሪዎቹ መልእክታቸውን አስተላልፈው እንዲመለሱ መደረጉን ተናግረዋል። እነዚህ ተማሪዎች ያላቸውን ሀሳብ አሰምተው እንዲመለሱ በጠዋት ነው የተገኘ ነው። መልእክታቸውን አስተላልፈው በሰላም ተመልሰዋል። በሌላ በኩል የአምቦ ዩኒቨርሲቲ ዋናው ግቢ ተማሪዎች በኦሮሞ ፓርቲዎች መካከል ያለውን አለመግባባት የሚቃወምና እርቅ እንዲያደርጉ የሚጠይቅ ሰልፍ ለማካሄድ ከግቢው ልንወጣ ስንል በፖሊስ አስለቃስ ጭስ እንድንበተን ተደረገ ሲል አንድ ስሙን መጥቀስ ያልፈለገ ተማሪ ተናግሯል። የፌዴራል ፖሊስ ግቢውን በመውረሩና ሰልፍ እንዳናካሄድ በመከልከሉ ለዛሬ ጠዋት ሶስት ሰዓት አቅደን የነበረው ሰልፍ እንዲቀር ተደርጓል ሲል ገልጿል። የዩኒቨርሲቲው ትምህርት ጉዳይ ምክትል ፕሬዚዳንት ሲስተር ሙሉ ኪታባ በግቢ ውስጥም ሆነ ከግቢ ውጪ በዩኒቨርሲቲው ተማሪዎች እንዲካሄድ የተጠየቀ ሰልፍ የለም ሲሉ ለአሜሪካ ድምፅ ተናግረዋል። ሰልፍ ልንወጣ ነው ብሎ ጠይቆ የከለከል ነው የለም። የግቢው በርም አልተዘጋም። ምናልባት ጉዳት ደርሶበት የቀረ ተማሪ ካለ በምግብ ቤቱ እንዲሁም የግቢው ክሊኒክም ሄጄ ጠይቄ ነበር። ሁሉም ተማሪ ሰላም መሆኑን ማረጋገጥ ችያለሁ። ተማሪዎቹ በሰላም ትምህርታቸውን መቀጠላቸውንና በግቢው ያለው እንቅስቃሴም ሰላማዊ መሆኑን ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ ኮርን ላደረሰን ዘገባ እናመሰግናለን። አድማጮች የምትከታተሉት ከጋቢና ቪኦኤ የሚተላለፍላችሁን የወጣቶች ፕሮግራማችንን ነው። ወደ ተከታዩና ቀደም ሲል በመግቢያችን ወደ አስተዋወቅ ነው ፕሮግራም ነው የምናልፈው ባለፈው ጥር ወር አንድ የአራተኛ ዓመት የሕግ ተማሪ አሶሳ ዩኒቨርሲቲ ውስጥ በተፈጠረ ግጭት ህይወቱ ማለፉ ይታወሳል። ተማሪ አብዱ ሰይድ በደቡብ ወሎ ቃሉ ወረዳ ነዋሪ የነበረ ሲሆን በግጭቱ ህይወታቸውን ካጡት ሶስት ተማሪዎች አንዱ። አደጋው ከደረሰበት ጊዜ ጀምሮ ይማርበት የነበረ ዩኒቨርሲቲ፣ የተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማት፣ እንዲሁም የህብረተሰብ ክፍሎች የሟቹን ተማሪ ቤተሰቦች የመደገፍና የማጽናናት ስራዎች ሲሰሩ ቆይተዋል። መስፍን አራጌ ከደሴ ተጨማሪ ዘገባ ልኮልናል። መስፍን

ህይወት ሸክሟን ላከበደችባቸው ወይዘሮ ጥሩዬ ሰይድና ለዕድሜ ባለጸጋዊ ትዳር አገራቸው አቶ ሰይድን ሬስ ሀዘን ከመርግ ቢከብድባቸው አይደንቅም። ሰቀቀን ከመጫኛ ቢረዝምባቸው አይገርምም። ለወግ ለማዕረግ ያሰቡት ልጃቸው እንደወጣ ቀርቷልና ዘንድሮ ካሶሳ ዩኒቨርሲቲ የልጃቸውን የመመረቅ ዜና ሲጠባበቁ የነበሩት አዛውንት አባትና እናት ምስራች ሳይሆን መርዶ አርዷቸዋል። አብዱ ሰይድ አቶ ሰይድና ወይዘሮ ጥሩዬ ሰላሳ ዓመታትን በተሻገረ የትዳር ህይወታቸው ካፈሯቸው አራት ልጆች ሶስተኛው ነው። የመጀመሪያ ልጃቸው መከላከያ ሰራዊት አባል ሆኖ ከጉያቸው ከራቀ ዓመታት ተቆጥረዋል። ሁለቱ ልጆቻቸውም የዕለት ጉርስ ፍለጋ ለዕለት ስራ አድረዋል። ድህነት ላጎሳቆለው ለዚህ ቤተሰብ ብቸኛው ተስፋ አብዶ ነበር። እናት ቅጠል ለቅመው ጥጥ ፈትለው ባጠራቀሟት ሽርፍራፊ ሳንቲም አይዘው ሂሉታል በትምህርቱ እንዲበረታ። እሱም የትምህርት ጊዜውን አጠናቅቆ ለረፍት ሲመጣ የሚቆጠበው ጉልበት የለውም ስም አይቀበርም

ስራው ጥሩ፣ ከሰው መነቃቀፍ አይወድ። እንዲያው ሁሉንም የወደደው ልጅ ነው። አዛህም በሚያቀነው መዋጋ በተለይ ደግሞ ቤተሰቦችን በተሻለ ኑሮ እንዲኖሩ ረም ሲመጣ ከሰላክስሉ የአረም ስራ፣ የእርሻ ስራ ሰርቶ የሚያገኛትን ገቢ ለቤተሰቦቹ መተዳደሪያ እንዲሆናቸው ብሎ ብር ሰጥቶ ሚሄድ ልጅ ታላቋን ሶማሊያ እውን እናድርግ በሚል በመሐመድ ዚያድ ባሬ የታዘዘው የሶማሊያ ሰራዊት በ1970ዎቹ መጀመሪያ ኢትዮጵያን በወረረበት ወቅት ወታደራዊ አገልግሎት ከሰጡት የአበሻ ጀግኖች አንዱ ነበሩ አቶ ሰይድ። ከዋርዴር እስከ ካራማራ፣ ከጎዴ እስከ ቀብሪ ዳሃር ወራሪውን ያርበደበደው ጉልበት ዛሬ የለም። ከስምንት ዓመታት ወዲህ ደግሞ የአይን ብርሃናቸውን አጥተው በጥገኝነት ከሚኖሩበት ደሳሳ ጎጆ አይወጡም። የዚህ ቤተሰብ ተስፋ፣ የዚች ሀገር ተረካቢ ለጋ ወጣት ህይወት ግን በአንዲት ድንገተኛ ቅጽበት

አንድ አልሞተበትም አስር ላይ ስለሞተበት ነው። አጭሩንም ነግራችሁ በሐዘን ለተሰበረው ልባቸው መጠገኛ በንባለ ዛለ ሁለንተናቸው ማጽናኛ የደሴና የኮምቦልቻ ከተማ ነዋሪዎች የድጋፍ ማሰባሰብ እንቅስቃሴ ከጀመሩ ሰነባብተዋል። እኛ እያለን ያዛውንቶቹ ተስፋ አይጨልምም የሚሉ ልበ ብርቶዎች ከልብ የሚዘልቅቁም ነገር እየሰሩ ነው። የድጋፍ አሰባሳቢ ኮሚቴው ምክትል ሰብሳቢ አቶ ኢሳያስ ገላው ትምህርቱ እጅግ በጣም ጎበዝ የሆነ በየቀኑ ከአስር ኪሎ ሜትር በላይ እየተጓዘ ሲማር የነበረ ልጅ ነው። ይሄ ልጅ እንግዲህ ለቤተሰቦቹ ዓይን ነው ማለት ነው። ይሄ ልጅ ሲያጡ ቤተሰቦቹ እጅግ ተስፋ በቆረጠ ስሜት፣ እጅግ ባዘነ ስሜት ውስጥ ነበሩና ይሄ ነገር በዚህ መቀጠል የለበትም። አካባቢያችን እንደሚታወቀው በመረዳዳት በመተሳሰብ እስላም ክርስቲያን ሳይል፣ ሃይማኖት ሳይለይ፣ ዘር ሳይለይ፣ ጾታ ሳይለይ እጅግ የረቀቀ ከዚህ ቀደም የነበረ የመረዳዳት ስሜት ስለነበር እሱ መሰረት አድርገን የቤተሰቦቹን ለመርዳት ነው ኮሚቴውን ያቋቋሙ የኮሚቴው እንቅስቃሴ እንግዲህ ሲታይ እስካሁን ድረስ ይህን ኮሚቴ ለመርዳት በመጀመሪያ የደሴ ከተማ አስተዳደር ያሉ ባለስልጣናቶች ወይም ደግሞ የሚመለከታቸው አካላቶች እጅግ ትብብር አድርገውልናል። ፍቃድ ከመስጠት ጀምሮ ህጋዊ ሰውነት እንዲኖረን አድርገውናል። ከዛ በዘለለ ግን ሁሉም ኢትዮጵያዊ ዘርም ሳይለይ ሃይማኖትም ሳይለይ በመላው ዓለም ያሉ ኢትዮጵያኖች ድጋፍ አድርገውልናል። በደሴው ኮሚቴ ስር እስካሁን ወደ 117 ሺህ ብር ሰብስበናል። እነዚሁም ጥምር ኮሚቴ ነው፣ እና የኮምቦልሻው ኮሚቴ አለን። በኮምቦልሻው ደግሞ መቶ ሺ ብርና ከፍተኛ የሆነ የማቴሪያል ድጋፍ ተደርጎልናል። ኮሚቴው እጅግ በከፋ ድህነት ውስጥ የሚኖሩት የአብዱ ወላጆች በቀሪ እድሜያቸው የኔ የሚሉት ጥሪት እንዲኖራቸው ይፈልጋል። ሐዘናቸውን በያስቀር መቀነስ እንደሚቻል ያምናል። እንግዲህ በዋናነት ያስብነው ምንድን ነው፣ የአብዱ ሰይድ ቤተሰቦች የመኖሪያ ቤት የላቸውም፣ ተጠግጠው ዘመድ ጋ ያሉት፣ የእርሻ መሬትም የላቸውም። የሰው እጅ ጠብቀው የሚኖሩ ሰዎች ናቸው እና እነዚህ ሰዎች የራሳቸው ነገር እንዲኖራቸው ያስፈልጋል። ሰርጅና ወራታቸው መጦሪያ የሚሆናቸው ነገር ያስፈልጋቸዋል እና ለእነሱ የሚሆን ቤት መኖሪያ ቤት ለመስራት እንቅስቃሴ ጀምረናል። በተለይ የቃል ወረዳ አስተዳደር የመኖሪያ ቤት መስሪያ ቦታ በመስጠት ይህ ፈቃደኛ ነው። በብዙ መልኩ በገንዘብም ጭምርኛ ለመደገፍ ፈቃደኛ ሆኖ ተገኝቷል። በቅርቡም እንግዲህ ርክክብ እናደርጋለን የካርታ ርክክብ እምባ ያፈዘዘው ዓይናቸውን እየጠራረጉ በእንስፍስፍ የወላጅ አንጀታቸው ጎንበስ ቀና እያሉ ሀዘናቸውን ለተጋሯቸው ሁሉ አዛውንቶቹ አቶ ሰይድና ወይዘሮ ጥሩዬ ምስጋና ያቀርባሉ። ለካስ ልጄን ባጣ የኢትዮጵያ ሕዝብ የመንፈስ ልጆቼ ናቸው ይላሉ። አይ እኒህ አግኝቻለሁ እናንተ አግኝቻለሁ እናንተ ቦታው ጎኔ ሀዘን የከፈልላል የመጣችሁ ጊዜ በእናንተ አልቆያችሁ የሀገር ራስ አርጋችሁ የሀገር አምላክ የመውለድ አምላክ፣ የዜግነት አምላክ እሱ ውለታችሁን አላህ ታላ አግኙት እንጂ የገደለው ባልሽ የሞተው ወንድምሽ ይላሉ የአካባቢው ነዋሪዎች ሲተርቱ፣ ልዩነትን በውይይት መፍታት እየተቻለ በወንድምና ወንድም መካከል የሚፈጠር ደም አፋሳሽ ግጭት የሚጎዳው ቤተሰብን ብቻ አይደለም። በኛ ዘመን ኢትዮጵያ እንደዚህ ያለ ችግር ላይ መድረሷ በእውነት በጣም የሚያሳዝን ነገር ነው። ተማሪ አብዱም ሆነ ሌሎቹ የእሱ መሰል ጓደኞቹ በዚህ መሰል ህይወታቸው ያለፈ ተማሪዎች ነገ ተምረው ሀገር የሚጠቅሙ የሀገርን ኢኮኖሚ በተለየ መልኩ የሚደጉሙ ኢትዮጵያን በተለየ መልኩ የተሻለች ሀገር የሚያደርጉ ልጆች፣ የተሻለ ጭንቅላት ያላቸው ልጆች ሊሆኑ ይችላሉ። አንድ ያልፈዋል። እነሱ ካለፉ በኋላ ግን በቡድነኝነት በዘር፣ በልዩ ልዩ ነገሮች ተከፋፍሎ የራስን ብቻ ሀሳብ ሰማ ብሎ ሀገር ወደ አልተፈለገ ግርግር እንድትገባ ማድረግ ተገቢ አይደለም። እኛ የተማሪ አብዱ ቤተሰቦችን መርዳት ስንፈልግ ሰብአዊነታቸው ሰው በመሆናቸው ምክንያት መጎዳ ስለሌለባቸው ጭምር ነው። ስለዚህ ሁሉም የኢትዮጵያ ሕዝብ ከዚህ መማር ያለበት የያዝነው መንገድ ትክክል አይደለም። ሀገር አንድ ወደምትሆንበት፣ ወንድም እህቴ ወደምንባባልበት ወደ ቀደመ ሴታችን ልንመለስ ይገባል። ይቺ በጽኑ የእምነት መሰረት ላይ የታነጸች በማይናወጥ የታሪክ ክብር የደመቀች ሀገር አንድነቷ ጸንቶ እንዲኖር ለይቅርታ የተዘጋጀ ቅልቦና ያስፈልጋታል። የአካባቢው ሽማግሌ አቶ ሰይዲማም ይህንኑ ያረጋግጣሉ። የባህል የበደለኝንም እንትን ያለኝንም አውፍ እያልኩ ነው ሲሞቱ ታይሞቱም ተቀሩ አስታራቂ ሽማግሌ ሞልቷል ያስታርቅናል። የቦሮ ሜዳ የመጀመሪያ ደረጃ ሆስፒታልም የአብዶ አባቲ አይን ብርሃን ችግር በሕክምና የሚፈወስ ከሆነ አቅሙ የፈቀደውን ያለ ማገዝ ዝግጁ መሆኑን በስራ አስኪያጁ በአቶ ሲሳይ ተበጀ በኩል አረጋግጧል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ከደሴ መስፍንን ላደረሰን ዘገባ እናመሰግናለን። አድማጮች አሁን ወደ ቀጣዩ ዘገባችን ነው የምናልፈው። የምስራቅና አፍሪካ ቀንድ ሀገሮች በመንግስታት እንደ አውሮፓውያን አቆጣጠር በ2011 ዓ.ም በሰላማዊ የተቃውሞ ሰልፈኞች ላይ፣ በፖለቲካ መሪዎችና በጋዜጠኞች ላይ በግልጽ ጭቆና አካሂደዋል ሲል ሂውማን ራይትስ ዎች የተሰኘው ዓለም አቀፉ የሰብአዊ መብት ድርጅት አስታወቀ። የአካባቢው መንግስታት የህዝቦች ሀሳብን በነፃነት የመግለጽና የመሰብሰብ መብቶች እንዲከበሩ ይበልጥ እንዲሰሩ፣ እንዲሁም የጸጥታ ኃይሎች ወንጀል ፈጽመው ሲገኙ በህግ መጠየቃቸው ሰዎቻቸው ማረጋገጥ እንደሚኖርባቸው ሁማን ራይትስ ዎች ዛሬ ናይሮቢ ላይ ይፋ ባደረገው የዓለም ሪፖርቱ አሳስቧል። ሰለሞን ክፍሌ እንዲያሰናድቱታል። ሁማን ራይትስ ዋች ዛሬ ይፋ ያደረገው ሀያ ዘጠነኛው ሪፖርቱ ስድስት መቶ ሰባ አራት ገጾች ያሉት ሲሆን ከአንድ መቶ በላይ የሚሆኑ ሀገሮችን የሰብአዊ መብቶች አያያዝ መርምሯል። በሱዳን በደቡብ ሱዳንና በሶማሊያ ብሔራዊ የጦር ኃይሎችና ታጣቂ ቡድኖች ሲቪሎች ላይ ጥቃት አድርሰዋል በእነዚህ ሦስት አገሮች ውስጥ እየተካሄዱ ያሉ ግጭቶች ብዙ ሚሊዮን ሕዝብ አፈናቅለዋል ተፈናቃዮቹ ደግሞ እዚያው በሀገራቸው ውስጥና በተጎራባች አገሮች ውስጥ ይገኛሉ ኢትዮጵያ ግን ባሳለፍነው ዓመት 2018 እንደ አውሮፓውያን ዘመን አቆጣጠር የአዎንታዊ ለውጥ ተምሳሌቶና አልፋለች ይላል ሪፖርቱ ዶክተር አብይ አህመድ ባለፈው ዓመት ሚያዝያ በጠቅላይ ሚኒስትርነት ከተሾሙ ወዲህ በርካታ ጠቃሚ ለውጦችን እያደረጉ ናቸው። መንግስታት ዓመፃና ጭቆናን ሰላማዊ ተቃውሞን ለማፈን በመሳሪያነት እየተጠቀሙ በመሆናቸው ግን በምስራቅ አፍሪካና አፍሪካ ቀንድ የሰብአዊ መብቶች አያያዝ ከመሻሻል ይልቅ ቁልቁል ሄዷል። ፌሊክስ ሆርን በሁማን ራይትስ ዋች የኢትዮጵያና ኤርትራን ጉዳይ የተመለከተውን ሪፖርት አዘጋጅተዋል። ኢትዮጵያን ከሌሎቹ የምስራቅና አፍሪካ ቀንድ ሀገሮች እንድትለይ ያደረጋት ምንድን ነው ስል በናይሮቢ ኬንያ ቢሮአቸው ደውዬ ነበር። ሚስተር ሆል በ2018 ዓመተ ምህረት በኢትዮጵያ ጠቅላይ ሚኒስትር አቢይ አህመድ ጨቋኝ ህጎችን ለመሰረዝ ቁርጠኛ መሆናቸውን አስታውቀዋል። የአስቸኳይ ጊዜ አዋጁን አንስተዋል። በአስር ሺዎች የሚቆጠሩ የፖለቲካ እስረኞችን እንዲፈቱ አዘዋል። በተቃዋሚ የፖለቲካ ፓርቲዎች ላይ ተጥሎ የቆየውን እገዳ አንስተዋል። አንዳንድ ሙሰኛ ባለሥልጣናትን አባረዋል። ጄል ኦጋዴን በመባል የሚታወቀውን የማሰቃያ እስር ቤት ጨምሮ ሌሎች ብዙ ማገሪያዎችን ዘግተዋል። ከሃያ ሃያ ብሔራዊ ምርጫዎች በፊት ከአንድ ዓመት በኋላ ማለት ነው፣ በኢትዮጵያ አቆጣጠር። ከዚያ በፊት የቁልፍ ተቋማትን ነጻ አሰራር ለማጎልበት እርምጃዎች ተወስደዋል። በኤርትራስ ሪፖርታችሁ በምን ላይ ያተኩራል ስል ፌሊክስ ሆርንን ጠይቄያለሁ። በ2018 ዓመተ ምሕረት በኤርትራ ከኢትዮጵያ ጋር የተደረሰው የሰላም ስምምነትና ጥቅምት ውስጥ የተባበሩ መንግሥታት ድርጅት ጥሎት የቆየው ማዕቀብ መነሳት በዚያች አገር ውስጥ በመሠረታዊ መብቶች ላይ ተጥለው የቆዩ እገዳዎች ይነሳሉ የሚሉ ተስፋዎችን አሳድረዋል። በ2018 ዓ ምት ግን የታዩ ለውጦች አነስተኛ ናቸው። በኤርትራ መገናኛ ብዙኃን ነጻ አይደሉም። የሲቪክ ማኅበረሰቦች፣ የፖለቲካ ፓርቲዎች ወይም የፍትሕ ሥርዓቱ ነጻ አይደሉም። በሕገ ወጥ መንገድ ማሰር በኤርትራ እየተለመደ ነው። ዜጎች በብሔራዊ አገልግሎት ላልተወሰነ ጊዜ ይመደባሉ። ብዙውን ጊዜ የሚመደቡት ደግሞ ወታደሩ ውስጥ ነው። ብዙ ሺዎች በየወሩ ሀገራቸውን እየጣሉ ይሰደዳሉ። የሂውመን ራይትስ ዋች ዘንድሮ ባዘጋጀው የዓለም የሰብአዊ መብቶች አያያዝ ሪፖርት ኢትዮጵያና ኤርትራን የተመለከተውን ክፍል ያቀረቡትን ከፍተኛውን የአፍሪካ ጉዳዮች አጥኒ ፌሊክስ ሆርንን አመሰግናለሁ። የሁመን ራይትስ ዋች ሪፖርት የኬንያን፣ የዩጋንዳን፣ የታንዛኒያን፣ የሱዳንን፣ የደቡብ ሱዳንንና የሶማሊያንም የሰብአዊ መብቶች ሁኔታ ዘርዝሯል። አጠር አጠር አድርጌ ለማየት በሱዳን የመንግስቱ ኃይሎች በማዕከላዊ ዳርፉር በጀበል ማራ በርካታ መንደሮችን አጥቅተው አውድመዋል። ብዙ ሺዎች አካባቢውን ለቀው ሸሽተዋል። በካርቱም ከተማና ሌሎች ከተሞች በተካሄዱ የተቃውሞ ሰልፎች የመንግሥቱ ወታደሮች ኃይል ተጠቅመው ከመበተናቸውም በላይ ጋዜጠኞችንና የፖለቲካ ተቃዋሚዎችን ይዘው አስረዋል። እስከ ሞት በሚያስቀጣ ክስ ወንጅለዋቸዋል። ፕሬዝደንቱ ኦማር አልበሽር በዳርፉር ወንጀል የፈጸሙትን ለፍርድ አላቀረቡም። በደቡብ ሱዳን በመንግሥቱና አማጺያን መካከል ውጊያው ቀጥሏል። በመስከረም ወር የተፈረመው የሰላም ስምምነት አክባሪ አጥቷል። በሶማሊያ መንግሥት የዜጎቹን ደህንነት ማስጠበቅ ተስኖታል። በተደጋጋሚ ሰብአዊ ቀውስ እየደረሰ ይታያል። የመንግሥት ኃይሎች ሲቪሎችን ያለ ፍርድ ይገድላሉ። በዩጋንዳና ታንዛኒያም የጸጥታ ኃይሎች በተቃዋሚ ሰልፈኞች ላይ የኃይል እርምጃ ወስደዋል። በሁለቱም አገሮች የሰብአዊ መብቶች አያያዝ ባሳለፍነው 2018 ዓ ም እንደ አውሮፓውያን አቆጣጠር። ተሻሽሎ አልታየም ይላል የሂውማን ራይትስ ዋች ዓመታዊ የሰብአዊ መብቶች አያያዝ ሪፖርት። አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን አድርሶ ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። በቴክኒክ ፕሮግራማችን ያቀረበልኝ ሞክቤል ያቤሮ ነው። ደናምሹ The chant and the little mala. The kauta wala. Rasun does what tallela. The plant and i yale. gal. the sala.

kun radio segala amerika